የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት ከዋሽንግተን ዲሲ የሚተላለፉ ስርጭታችን አሁን ጀመረ። የመንግስት ኮሚዩኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በዛሬ ዕለት በሰጡት ጋዜጣዊ መግለጫ በቅርቡ የተወሰኑ ፖለቲከኞች ከስር የተፈቱት በፖለቲካ አመራሩ የጋራ ውሳኔ መሆኑን ተናገሩ። ክፉ ወይም መጥፎ ወይም ፉንጋ ሰላም የለም። በጣም ጥሩ ተብሎ የሚወደድ ጦርነት የለም። በርግጥ በመካከላቸው ልዩነቶች ቢኖሩ ሰላም እስካደረገ ድረስ ሰላም ያመጣ እስከቻለ ድረስ የፍትህ ጉዳዮች የኩነት ጉዳዮች እነዚህ በሙሉ በኋላ የሚደርስባቸው ናቸው ግን በዋናነት የሰላም እድፎ የለውም ብዬ ስለማመን ከዛ የተነሳ ለሰላም ካለው ከፍተኛ አስተዋጽኦ የተነሳ መልካም ጅምር ነው የነውን ይማም ነው። በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ትምህርት ክፍል ተባባሪ ፕሮፌሰር ዶክተር ዮናስ አዳዬ ናቸው የሰማችኋቸው። ሰሞኑን የኢትዮጵያ መንግስት ባሳለፈው በዚህ ውሳኔ ላይ የሰጡትን አስተያየት በአብይ ዘገባችን ይዘናል። ረቡዕ ጥር 4 2014 ዓ.ም። ጤና ስጥልን እንደምን አመሻችሁ። ክብራትና ክብራን አድማጮቻችን አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ደረጀ ደስታ ነው። ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከዌብና ማኅበራዊ መገናኛ ቅንብሮች አሰናጃችን አበባየው ገበያው፣ ከዕለቱ ዋና ዘጋጅ ጽዮን ግርማና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና በተለያዩ የኢትዮጵያ ከተሞች ከሚገኙ ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። በቅድሚያም የሰዓቱን የዓለም ዜና ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ሶማሊያ ዋና ከተማ መቋዲሾ ውስጥ ዛሬ ረቡዕ በተሽከርካሪ መኪና ላይ በተጠመደው የአጥፍቶ መጥፋት የፍንዳታ ጥቃት ቢያንስ ዘጠኝ ሰዎች መገደላቸውና ሌሎች ዘጠኝ ሰዎች ደግሞ መቁሰላቸው ተገለጠ። ጥቃቱ የደረሰው በመቋዲሾ አውሮፕላን ማረፊያ አቅራቢያ በቡድን ይጓዝ በነበረ የመንግስት ደህንነት ተሽከርካሪዎች ቡድን ላይ መሆኑ ተመልክተዋል። የአይንማኞች በከፍተኛው ፍንዳታ በአቅራቢያው በነበሩ ህንፃዎች ቆመው የነበሩ ተሽከርካሪዎች ላይ ጉዳት መድረሱን ገልጸዋል። የሶማሊያው ፖሊስ ቃል አቀባይ ሐሰን አሊ በአደጋው ዘጠኝ ሰዎች መገደላቸውንና ሌሎች ዘጠኝ ደግሞ መቁሰላቸውን አስታውቀዋል። በተሽከርካሪዎች ውስጥ ከነበሩትና ከሞቱት መካከል አንዱ የሞቃዲሾ ረዳት ከንቲባ አሊ ያሬ አሊ እንደሚገኙበት ሲገለጽ፣ ይህ የሟቾቹን ቁጥር አስር እንደሚያደርሰው ተዘግበዋል። የቪኦኤ ዘጋቢ ለመንግስት ቅርበት ያላቸው ምንጮችን ጠቅሶ ከቦታው እንደዘገበው በተሽከርካሪዎቹ ውስጥ እነማን እንደነበሩ ይህ ዘገባ እስከተጠናቀረበት ጊዜ ድረስ አልታወቀም። ሌሎች የአይንማኞች የጥቃቱ ኢላማ የነበረው በአቅራቢያው ሲያልፍ የነበረ የተባበሩት መንግስታት ድርጅት ተሽከርካሪዎች ቡድን መሆኑን መግለጻቸው ተመልክቷል። ለጥቃቱ ኃላፊነቱን የወሰደው አልሸባብ ጥቃቱ ኢላማ የተደረጉት የሶማሊያ መንግስትና የውጭ ሀገርን ባለስልጣናት መሆናቸውን አመልክቷል። በመቋዲሾ የዩናይትድ ስቴትስ ኤምባሲ ድርጊቱን አውግዟል። በሶማሊያ ለረጅም ጊዜ ሲተላለፍ የቆየው የምክር ቤት አባላት ምርጫ እንደ አውሮፓ አቆጣጠር የካቲት 25 እንደሚካሄድ ተገልጿል። የቡርኪና ፋሶን መንግስት ለማወክ አሲራዋል ያሏቸውን ስምንት ወታደሮች ይዘው ማሰራቸውን የአገሪቱ ባለስልጣናት አስታወቁ። ከዋና ከተማይቱ ዋጋዱጉ ሪፖርተራችን ሄንሪ ዊልኪንስ ያጠናቀረውን ዘገባ ኤደን ገረመው ታቀርበዋለች። የቡርኪና ፋሶ ወታደራዊ አቃቤ ሕግ የሪፐብሊኩን ተቋማት ለመበጥበጥ ሲያደቡ ነበር ባላቸው ስምንት መኮንኖች ላይ ክስ አሰምቷል። ከሌሎች ከፍተኛ አዛዦች ጋር በዋና ተጠርጣሪነት የተያዙት ፕሬዝዳንቱ ባለፈው ሳምንት ከስራቸው ያነሷቸው ሌተናል ኮሎኔል ኢማኑኤል ዛንፋርና መሆናቸውን አቃቤ ሕጉ ተናግረዋል። ፕሬዚዳንት ሮሽ ካቦሬ አዛዡን ያነሷቸው ከአልቃይዳ ጋር ግንኙነት ሳይኖራቸው አይቀርም የተባሉ ሽብርተኞች በሀገሪቱ ሰሜናዊ አካባቢ በሚገኝ አንድ ወታደራዊ መደብ ላይ ባለፈው ወር አደጋ ጥለው አርባ ዘጠኝ ሰው ከገደሉ በኋላ ነበር። መኮንኖቹ የታሰሩት ከትላንት በስቲያ ሰኞ ለሊት ሲሆን የተያዙበትም ቦታ ግን ባለስልጣናቱ አልገለጹም። የተባለውን ሴራ እንዴት እንደደረሱበት አቃቤ ህጉ በጋዜጠኞች ሲጠየቁ በዚህ ሰዓት ከመገናኛ ብዙሀን ጋር መነጋገር አንፈልግም ሲሉ ላይ ሰጥተዋል። ከሰኞ ከሰዓት በኋላም አንስቶም የኢንተርኔትና የሞባይል ስልክ አገልግሎቶች መቋረጣቸው ተዘግቧል። ባለፈው ታህሳስ መጨረሻም ሀገሪቱን የደህንነት መጥፋት ስጋት ተቃውሞ ሲያጥለቀልቋት መንግስት አገልግሎቶችን ለስምንት ቀናት ያህል ዘግቶ ነበር። በተባበሩት መንግስታት የጸጥታው ምክር ቤት ውስጥ ያሉ የአፍሪካ አገሮች የምዕራብ አፍሪካ የኢኮኖሚ ማህበረሰብ ህብረት አባል አገሮች ወይም ኢካዋስ በዚህ ሳምንት በማሊ ላይ የጣሉትን ማዕቀብ ምክር ቤቱ እንዲደግፈው ጠየቁ። በመፈንቅለ መንግስት ስልጣን የጨበጠው የማሊ ወታደራዊ ኃይል ምርጫውንና የሽግግር ጊዜውን በአምስት ዓመት ለማራዘም መወሰኑን በመቃወም ኢካዋስ ያስተላለፈውን ማዕቀብ የጸጥታው ምክር ቤት እንዲያከብርና እንዲተባበር በምክር ቤቱ የአፍሪካ አባላት መጠየቃቸው ተመልክተዋል። የምዕራብ አፍሪካ አገራት በየብስና በአየር ከማሊ ጋር የሚያገናኛቸውን የንግድ ግንኙነት አቋርጠዋል። ማሊም ውሳኔውን ካስተላልፉባት አገሮች ጋር ድንበሯን በመዝጋትና አምባሳደሮቿን በመጥራት አጸፋውን መልሳለች። የተባበሩት መንግስታት ድርጅት 15 ሺህ የሰላም አስከባሪዎችና ፖሊሶች በአገሪቱ ውስጥ ያሉ ሲሆን የሽግግሩን ጊዜ አስመልክቶ አስቸኳይ መፍትሄ እንዲሰጡ አሳስቧል። በሌላ በኩልም የማሊ ወታደራዊ መንግስት በሩሲያ የሚደገፍ የቅጥር ወታደሮችን ወደ አገሪቱ መጋበዙ በዘገባው ተመልክቷል። የመን ውስጥ በሳውዲ አረቢያ የሚመራው ወታደራዊ ጥምረትና የየመን አጋሮቻቸው በኤነርጂ ሀብቷ የምትታወቀውን ሻቧ ክፍለ ሀገር ሙሉ በሙሉ መያዛቸውን አስታወቁ። ሁኔታው የአገሪቱን መናገሻ ሰነአንና አብዛኛውን ሰሜናዊ አካባቢዎቿን ተቆጣጥረው ለሚገኙ በኢራን ይደገፋሉ ለሚባሉት ሁጢዎች ከፍተኛ ጉዳት መሆኑ ተነግረዋል። የአሁኑ የጥምረቱ እንቅስቃሴና ድል አጎራባች ወደሆኑት የማሪብ ክፍለ ሀገር አካባቢዎች ለመዝለቅ አመቺ ሁኔታና መንገድ የሚጠርግለት እንደሚሆን ተንታኞች አመልክተዋል። ኤድዋርድ የራኒያን ከካይሮ ያጠናቀረውን ዘገባ ጽዮን ግርማ ታቀርበዋለች። አውዲ መሩ ጥምረትና የመናዊት የጎሳ መሪዎች የሆኑ አጋሮቻቸው የነዳጅ ሀብት ባለጠጋዋ ክፍለ ሀገር ሻቧዋን ሙሉ ለሙሉ ከተቆጣጠሩ በኋላ ትላንት ወደ አጎራባቿ ማራብ በረሃማ አካባቢዎች ሲገሰግሱ የሚያሳዩ የቪዲዮ ምስሎችን የግብፁ አረብ ሚዲያ ብሮድካስት ትላንት አውጥቷል። ማራብ ክፍለ ሀገር ውስጥ ቁልፍና ገዢ ናቸው በሚባሉ አካባቢዎች ላይ የጥምረቱ ኃይሎችም ሑቲዎቹም ለወራት ሲቆዛቆዙ ሰንብተዋል። العملية العسكرية طبعا كما ذكرت هي بدأت فجر اليوم كان يا سعودي تمرتك على كباي كولونيل تركي المالكي تلانتريا دوست ለጋዜጠኞች በሰጡት መግለጫ ማሪብን ለመያዝ ማለዳ ላይ የተጀመረው ፍልሚያ ሙሉን ቀን እየተካሄደ እንደነበር ተናግረዋል። ምንም እንኳን ሁጤዎቹ ሻበዋ ላይ ስለደረሰባቸው ሽንፈት እስካሁን በአደባባይ የሰጡት መግለጫ ባይኖርም ውስጥ ውስጡን ግን ክፍለ ሀገሪቱን መነጠቃቸውን በግልጽ እንደሚናገሩ ተሰምቷል። ጥምረቱ ሰሞኑን በሁጤ ኃይሎችና በትጥቅ ክምችቶቻቸው ላይ የደረሰባቸው ተከታታይ ድብደባዎች ሁቲዎችን በእጅጉ ማዳከሙንና ወታደራዊ ብቃታቸውን መሸርሸሩን ለማፈግፈግም እንዲገደዱ እንዳደረጋቸው መሐመድ ቃሚዮም የሚባሉ የመናዊ ተንታኝ የሳውዲ መንግስት ይዞታ ለሆነው አል አረቢያ ቴሌቪዥን ተናግረዋል። ሁቲዎቹ ስደት ላይ በሚገኙትና በሳውዲ አረቢያ በሚደገፉት ፕሬዚዳንት አብዱራቡ መንሱር ሀዲ ኃይሎች ቁጥጥር ስር ወደምትገኘው የማሪብ ክፍለ ሀገር ዋና ከተማ ማሪብ በሚተኩሷቸው ተከታታይ ሮኬቶችና ሚሳይሎች ቁጥራቸው የበዛ ሲቪሎችን መግደላቸውንና ማቁሰላቸው ተዘግቧል። በዋሽንግተን ሲያትል ዩኒቨርሲቲ ተመራማሪዎች አሁን በዩናይትድ ስቴትስ ያለው የኮቪድ-19 ስርጭት ተጋላጮች ዕለታዊ ቁጥር በጥር 11 2014 ላይ ወደ አንድ ሚሊየን እንደሚያድግ የገለጹ ሲሆን ከዚያ በኋላ ግን በአንድ ጊዜ ወደ ታች እየወረደ እንደሚመጣ ገልጸዋል። ተመራማሪዎች ይህ የሚሆንበት ምክንያት ለአሶሺየትድ ፕሬስ ሲናገሩ፣ ምክንያቱም በተባለው ቀን ሁሉም ሰው ለቫይረሱ የተጋለጠ ስለሚሆን ነው ብለዋል። የእንግሊዝ መንግስትም በየቀኑ 200 ሺህ የነበረው የአዲስ ተጋላጮች ቁጥር አሁን ባለፈው ሳምንት ወደ 140 ሺህ መውረዱን ገልጸዋል። በሌላም በኩል የካይዘር ፐርማነንቴ በደቡብ ካሊፎርኒያ ባደረገው ጥናት የኦሚክሮን ቫይረስ የሚያደርሰው ከባድ ጉዳት አነስተኛ መሆኑን አመልክተዋል። ወደ ሕክምና ተቋማት ከተወሰዱት 7 ሺህ የኮሮና ቫይረስ ተጋላጮች መካከል 50 ሺህ የሚደርሱት የመተንፈሻ መሳሪያ ያላስፈለጋቸውና ያልተገጠመላቸው መሆኑን አስታውቀዋል። በዚሁ ምርምር ዘገባ ከዴልታ ቫይረስ አንጻር የኦሚክሮን ቫይረስ ተጋላጮች የሆስፒታል ቆይታ እጅግ ያጠረ መሆኑም ተመልክቷል። በሌሎች ጥናቶችም የኦሚክሮን ቫይረስ ለመጀመሪያ ጊዜ በታየባቸው እንግሊዝና ደቡብ አፍሪካ ውስጥ ተመሳሳይ ሁኔታ መኖሩ ተገልጸዋል። ይህ በእንዲህ እንዳለም የዓለም ጤና ድርጅት የኮቪድ-19 ልዩ ክትባቶች አማካሪ ቦርድ አሁን ያሉት ክትባቶች ኦሚክሮንን ጨምሮ አዳዲሶቹን ቫይረሶች በመከላከል ረገድ ውጤታማ መሆናቸው እንደገና መፈተሽና መሻሻል ያለባቸው መሆኑን በመግለጽ አስጠንቅቀዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ኢንተርኔትና ኮምፒውተር ደህንነትና እያደገ የመጣው ጠፈር ላይ ግፊያ ለዓለም ምጣኔ ሀብት ያፈጠጡ አደጋዎች ናቸው ሲል የዓለም ኢኮኖሚ ፎረም አስታወቀ ፎረሙ ዳቮስ ስዊዘርላንድ ከሚገኘው ዋና መቀመጫው ዛሬ ባወጣው ሪፖርት እነዚህ የአደጋ ስጋቶች የተደረጉበት እንዲሁም ዓለምን እያስጨነቁና እያሽመደመዱ ባሉት የአየር ንብረት ለውጥና የኮሮና ቫይረስ ፈተናዎች ላይ መሆኑን አመልክተዋል። የሰሜን ኮሪያ መሪ ኪም ጆንግ ኡን አገራቸው ትናንት ያደረገችውን የሃይፐርሶኒክ ሚሳይል ሙከራ በቦታው ተገኝተው መመልከታቸውን የመንግስት መገናኛ ብዙሃን ገለጹ። የሰሜን ኮሪያ መንግስት መገናኛ ብዙሃን ፕሬዚደንት ኪም የቆዳ ጃኬታቸውን ለብሰው አጉልተው በሚያሳይ መነጽር ከሚሳይሉ መወንጨፊያው ጣቢያ ከሚመስል ስፍራ ሆነው ሲመለከቱ የሚያሳየውን ምስል አሰራጅተዋል። ሰሜን ኮሪያ ባለፈው ማክሰኞ የተኮሰችው የሙከራ ሚሳኤል እንደተፈለገው መዘወር የሚቻልና ና 1000 ኪሎ ሜትር ርቀት ላይ ያለ ኢላማውን አሳምሮ ሊመታ የሚችል መሆኑን የሰሜን ኮሪያ ዜና አገልግሎት አስታውቀዋል። ይህ ባለፈው ማክሰኞ ከተገመተው የበለጠ ርቀት የሚጓዝ ቢሆንም የደቡብ ኮሪያ መከላከያ ባለስልጣናት ግን መጓዝ የሚችለው 700 ኪሎ ሜትር ርቀት መሆኑን ገልጸው ያም ቢሆን እጅግ የተሻሻለው መሳሪያ መሆኑን አስታውቀዋል። አሁን የተሞከረው ሚሳኤል ከድምፅ ፍጥነት አስር ጊዜ እጥፍ ፈጥኖ ሊጓዝ የሚችል መሆኑን ባለስልጣናትን ጠቅሶ የሰሜን ኮሪያ ዜና አገልግሎት ዘግበዋል። ይሁን እንጂ ባለሙያዎች ግን አብዛኞቹ ሚሳይሎች ዛሬ ከድምፅ ፍጥነት አምስት ጊዜ በላይ ፈጥነው የሚጓዙ ወይም ሃይፐርሶኒክ መሆናቸውን ገልጸው ዋናው ነገር ሚሳይሎቹን ምን ያህል እንደ ልብ መዘወርና ኢላማቸውን በትክክል መምታት እንደሚችሉ ማወቁ ወሳኝ መሆኑን ይገልጻሉ። ከረጅም ጊዜ በኋላ የፕሬዝደንቱ በቦታው ተገኝቶ መመልከትና ስለ ሃይፐርሶኒክ ሚሳይሎች አጋኖ መናገሩ ለፖለቲካ ፍጆታ የዋለ ፕሮፓጋንዳ ሊሆን እንደሚችልም ባለሙያዎቹ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 ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ ጥር 4 2014 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ1922ና 25 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች ወደ ቀዳሚው የዕለቱ አቢር እስከ ማለፋችን አስቀድሞ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ። ግንኙነት መደረጉ ያለውን እንግዲህ ውጥረቱን ቢያንስ ቢያንስ ሁለቱ ያላቸውን ሀሳቦች ግልጽ እንዲገነዛዘቡ ለማድረግ ከዛም አልፎ ደግሞ ምናልባትም ያለውን ጉዳይ መፍትሄ ሊያመጣ የሚችል ነው። ሁለቱም ወገኖች እርስ በርስ በተከባበረ ሁኔታ የሁለቱን ሀገሮችን እርስ ፍላጎት ማሟላት የሚቻሉን ውይይቶች ማድረግ ይገባል። አሁን በቅርብ እንዳየነው በሀያ አራት ሰዓት ውስጥ አንዳንድ ውሳኔዎች በአስቸኳይ እንዲወሰኑ ማስገደድ እና ይህንን የተፈጠረውን አይነት ኮንፊውዥን እና ዲሳቲስፋክሽን በሕዝቡ ላይ እንዲፈጠር ማድረጉ እንደዚ አይነት መሆን የለበትም። የቀደሙት ዶክተር አደም ካሴ የዓለም አቀፍ ህግና የፖለቲካ ጉዳዮች ተንታኝ። እሳቸውን ተከትሎ የሰማችኋቸው ደግሞ አቶ መስፍን ተገኑ የኢትዮጵያውያን አሜሪካውያን ህዝብ ግንኙነት ኮሚቴ የተሰኘው ተቋም ሊቀመንበር ናቸው። በዲሞክራሲ በተግባር ቅንብራችን በሁለተኛው አጋማሽ ይመለሳሉ። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ በቅርቡ የተወሰኑ ፖለቲከኞች ከስር የተፈቱት በፖለቲካ አመራሩ የጋራ ውሳኔ መሆኑን መንግስት አስታወቀ። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በዛሬው ዕለት በሰጡት መግለጫ ለሀገራዊ ምክክሩ ስኬታማነት መንግስት መከፈል ያለበትን ዋጋ ሁሉ ይከፍላል ብለዋል። መንግስት ያሳለፈው ውሳኔ በኢትዮጵያ ሰላምን ለማረጋገጥ አበረታች ጅምር መሆኑንና እርሳቸውም እንደሚደግፉት ከአሜሪካ ድምጽ ጋር ቆይታ ያደረጉት በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ትምህርት ክፍል ተባባሪ ፕሮፌሰር ዶክተር ዮናስ አዳዬ ተናግረዋል። ኬኔዲ አባተ ዝርዝሩን ይዟዋል። የኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በእስር ላይ ይገኙ የነበሩ የተወሰኑ ፖለቲከኞች ከእስር የተለቀቁት መንግስት ለአካታች ምክክር መድረኩ የተመቻቸ ፖለቲካዊ ሁኔታን መፍጠር የሚጠበቅበት በመሆኑ ነው ብለዋል። ውሳኔውም በፖለቲካ አመራሩ ስምምነት እንደተወሰነ ነው የተናገሩት። ቀጣዩ አካታች ብሔራዊ ውይይቶች ምቹ የፖለቲካ ሁኔታ ለመፍጠር ዘላቂ ሰላምን እንዴት እናሰፍናለን፣ በምን አይነት የፖለቲካ እርምጃዎች መወሰድ አለበት በሚሉት ጉዳዮች ላይ የፖለቲካ አመራሩ እንደ ፓርቲም እንደ መንግስትም ሰፊ ጊዜ ወስዶ ተወያይቷል። የፖለቲካ አመራሩ ለሀገራዊ አካታች ምክክሩ ምቹ ፖለቲካዊ ሁኔታ ለመፍጠር ሲባል ከጉዳዩ ጋር ተያያዥነት ያለባቸው የተወሰኑ እስረኞች መቋረጥ እንደሚገባም ተወያይቷል፣ ተከራክሯል፣ መጨረሻም በጋራ ወስኗል። በአቶ ጀዋር መሐመድና አቶ እስክንድር ነጋ መዝገቦች ስር የነበሩ ተከሳሾች ክስ የተቋረጠበት ምክንያት በዶክተር ደብረ ጽዮን ገብረ ሚካኤል መዝገብ ስር ክሳቸው ከተቋረጠላቸው ስድስት ግለሰቦች እየተለየ መሆኑንም ሚኒስትሩ አብራርተዋል። የክሱ ማቋረጥ ውሳኔ ከተወሰነባቸው የክስ መዝገቦች ሁለቱ መዝገቦች በአቶ ጀዋር ሲራጅ መሐመድና በአቶ እስክንድር ነጋ ስም ያሉ ሲሆን የነዚህ ክሶች መቋረጥ መነሻው ሁለቱ ግለሰቦች በርካታ ተከታይ ያላቸው የፖለቲካ አመራር በመሆናቸው ለሀገራዊ ምክክሩ መድረክ አካታችነትና አሳታፊ የሚኖረውን ትልቅ ፋይዳ ታሳቢ በማድረግ የተወሰነ ነው። በሶስተኛው ክስ መዝገብ ደግሞ በነ ደብረጽዮን ገብረ ሚካኤል ስም የተካተቱ ስድስት ግለሰቦች የአሸባሪ ህወሀት ቡድን ስራ አስፈጻሚ ያልነበሩ በሌሎችም መንግስታዊ አደረጃጀቶች ከሰሜኑ ጦርነት ጋር ተያይዞ የውሳኔ አካል ያልነበሩ ሆነው ከጤና ችግርና ከእድሜ መግፋት አንጻር ጉዳያቸው ታይቶ ለሰብአዊና ለርህራሄ ስባል ከእስር እንዲፈቱ የተደረጉ ናቸው። ከዚህ ውጪ በእነዚህ መዝገቦች ያሉ በሙሉ ክሳቸው የሚቀጥል ይሆናል ማለት ነው። መንግስት ያሳለፈውን እስረኞችን የመልቀቅ ውሳኔ በተመለከተ ከአሜሪካ ድምጽ ጋር ቆይታ ያደረጉት በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ትምህርት ክፍል ተባባሪ ፕሮፌሰርና ዳይሬክተር የሆኑት ዶክተር ዮናስ አዳዬ ውሳኔው በኢትዮጵያ ሰላምን ለማረጋገጥ አበረታች ጅምር መሆኑን ይገልጻሉ። የኔስተ በሰላም ጥናት ሳይንስ ላይ የተመሰረተ ነው። ክፉ ወይም መጥፎ ወይም የለም። በጣም ጥሩ ተብሎ የሚወደድ ጦርነት የለም። በርክት በመካከላቸው ልዩነቶች ቢኖሩ ሰላም እስካደረገ ድረስ ሰላም ሊያመጣ እስከቻለ ድረስ የፍትህ ጉዳዮች፣ የእኩልነት ጉዳዮች እነዚህ በሙሉ በኋላ የሚደርስባቸው ናቸው። ግን በዋናነት የሰላም መድፎ የለውም ብዬ ስለማመን ከዚያ የተነሳ ለሰላም ካለው ከፍተኛ አስተዋጽኦ የተነሳ መልካም ጅምር ነው። ዬ ነው ሊማ ነው። አንዳንድ ሰዎች ለመጀመሪያ ጊዜ በግልጽ የታየው ነገር ምንድን ነው፣ የፖለቲካ ውሳኔ እና የህግ አካሄድ ተጋጩ ብሎ የሚከራከሩ ሰዎች አሉ። እውነት አላቸው እዛ ላይ። እነሱንም መጀመሪያ አክኖሎጂ ወይም ተቀብዬ ማለፍ አለብኝ። ምክንያቱም አስቀድሞ እነዚህ የታሰሩበት ምክንያት ኦልሬዲ በወንጀል የሚፈለጉ ህዝቡ ራሱ ያቃል። ስለዚህ ስጠብቅ ስጠብቅ የነበረው ምንድን ነው፣ የመጨረሻው የህግ ውሳኔ ነበር። ነገር ግን ሰላምን በሰላማዊ መንገድ ተግባራዊ ለማድረግ የተወሰደ እርምጃ ነው ብለው ወደ ማመን ስምድ፣ እውነትም የፖለቲካ ውሳኔው በህዝቡ መካከል ያለውን በጣም የጠለቀ ልዩነት መከፋፈል በተለይ ከጦርነቱ የተነሳ የአንዱ ልዩነት እንደው ለማጥበብ እስኩነ ልቦና ሀውስ ለመጀመሪያ ክል ጠቃሚ ነው። አሁን ከኔ ጋር የማይስማሙ ሰዎች እንደሚኖሩ እርግጠኛ ነኝ። መኖርም አለባቸው። ነገር ግን ዋናው ትኩረታችን ከነ ኢፍትሃዊነቱም ከነ ጭቆናውም ሰላሙ ኖሮ በሰላሙ መደራደሩ፣ መከራከሩ፣ መጠቃጨቡ ከዚያም ወደ ፍቅር፣ ወደ አንድነት፣ ወደ ሰላም መምጣት ይችላል ብዬ ስለማመን የፖለቲካ ውሳኔውን ያየሁት እንዳወንታዊ እርምጃ አቶ ጀዋር መሀመድ እና አቶ እስክንድር ነጋ ስር የተከሰቱ ተከሳሾች ያው ከዚህ ከሀገራዊ መግባባቱ ምክክሩም ጋር በተያያዘ ታሳቢ ተደርጎ እንደተለቀቁ ክሳቸው እንደተቋረጠ ነው የሚገልጸው መንግስትና ሌሎቹ በዶክተር ደብረጽዮን ስር የታሰሩት የነ አቶ ስብሀት ነጋ ደግሞ ከሰብአዊነት ጋር የተያያዘ እንደሆነ ነው የሚገልጹት። ምናልባት ይሄ ውሳኔ ከህወሀት ጋር ላለው ልዩነት እንደ መፍትሄ እንደ አንድ እርምጃ ወደ ሰላም ሊያስኬድ የሚችል ሊሆን ይችላል። ከዚህ አንጻር እኔ መልሱ አዎንታዊ ነው። አዎን፣ ነው። ሰላም ከትንሽ ነው የሚጀመረው፣ ከሰላምታ ነው የሚጀመረው፣ ከጥቃት ከፈገግታ ነው የሚጀመረው። እንኳን ይህን የሚያክል በህዝቡ መካከል ትልቅ ልዩነት የፈጠረው እሰኞቹን ሁለቱንም አሁን የጀዋርና የነ እስክንድር መፈታት ብቻ ሳይሆን የነሱም አሁን አቦስዋትን መፈታት ሰላምን ለማምጣት የመጀመሪያ እርምጃ አድርጋ ለማለው በመካከል ያሉ በውስጡ ያሉ ችግሮች ሁሉ በንግግር ሊፈቱ የሚችሉ ናቸው። ይሁን እንጂ ውሳኔው በበርካታ ኢትዮጵያውያን ዘንድ ቁጣ መቀስቀሱና ጠቅላይ ሚኒስትሩም ይህንኑ ማመናቸው ይታወቃል። የአሜሪካ ድምጽ ያነጋገራቸው የደሴ ከተማ ነዋሪዎች እንዲሁም ሌሎች ብዙ ሰዎችም ውሳኔውን በመቃወም ሀሳባቸውን መስጠታቸው የሚታወስ ነው። ዶክተር ዮናስ አዳየ በዚህ ጉዳይ ላይም አስተያየታቸውን ሰጥተውናል። ህዝቡ ለምን ተቆጣ? መጀመሪያ የትኛው ህዝብ የምለውን ማየቱ በጣም አስፈላጊ ነው። ህዝቡ በተለያዩ መልክ ክቡር ጠቅላይ ሚኒስትሩ የተናገሩበት ሁኔታ አለ። ግን በእኔ እይታ ህዝቡ በዋናነት በመንግስት ላይ እምነት አሳድሯል። አብዛኛው ህዝብ ምክንያቱም የመረጠው መንግስት ስለሆነ ኢትዮጵያ ኢትዮጵያ ብሎ ሁሌ የሚያቀነቅን እውነትም ኢትዮጵያዊነቱም ደግሞ በተግባር ያሳየ ጠቅላይ ሚኒስትሩ ራሳቸው እስከ ጦር ሜዳ ድረስ ሄደው እየተዋጉ የምናምናቸው እንዴት እኛም ሳያማክሩ፣ እንዴት እኛ ሳንሰማ ይሄ ነገር ስለ ልቡና ዝግጅት ሳናደርግ ለምን ሆነ እንዲህ የሚል ጥያቄ ለብናል። ያ መነሻው ምንድን ነው? ለመንግስት ካላቸው ከቅን ስሜት እና ፍላጎት የተነሳ ነው ብዬ አስባለሁ። ከዚህም የተነሳ ደፍነት ላይ ዋናውን አላማውን ሲያገኝ ማለትም አላማው ህዝብን የበለጠ ለማቀራረብ ሰላምን፣ በሰላማዊ መንገድ የምለውን ፍልስፍና በተግባር ላይ ለማዋል በዓለም አቀፍም ደረጃ የኢትዮጵያን ገጽታ የሚያሳምር የሚያር መሆኑን ሲረዳው ደፍነት ላይ ህዝቡም ተዋል ብዬ አምናለሁ። መንግስት የወሰደው እስረኞችን የመፍታት እርምጃ በዩናይትድ ስቴትስ እና በሌሎች ሀገራትም ድጋፍ እያገኘ ነው። በኢትዮጵያ ያለው ቀውስ ለዩናይትድ ስቴትስ በጣም ፈታኝ ሆኖ መቆየቱን የተናገሩት አንድ የሀገሪቱ መንግስት ከፍተኛ ባለስልጣን በቅርብ ቀናት ውስጥ ጠቅላይ ሚኒስትር አብይ አህመድ እስረኞችን በመፍታት ለውይይት በራቸውን ክፍት በማድረግ በማድረግና የሰብአዊ አቅርቦትን በተመለከተ ማሻሻያ ለማድረግ ቃል በመግባት በርካታ አዎንታዊ ምልክቶችን ማሳየት ጀምረዋል ብለዋል። ጥር 2014 ዓ ም በስልክ ዘጠኞች መግለጫ የሰጡት ማንነታቸው ያልተጠቀሰው እኚህ ባለስልጣን ከትግራይ ወገንም ለውይይት ዝግጁ መሆናቸውን እንዳሳዩ አመልክተዋል። ነገር ግን ከእስካሁኑ በአንጻራዊነት ገንቢ ያሉት ይህ የሁለቱ አካላት አቋም ለምን ያህል ጊዜ እንደሚቆይ ማወቅ አስቸጋሪ ነው ማለታቸውንም ዋይት ሀውስ በድረ ገጹ አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ተከታዩ ደግሞ ወደ ኦሮሚያ ይወስደናል። የኦሮሚያ ብሔራዊ ክልላዊ መንግስት በዛሬው ዕለት ለጋዜጠኞች በሰጠው መግለጫ የአስቸኳይ ጊዜ አዋጅ ከታወጀ ወዲህ ከሁለት ሺ በላይ በሚሆኑ በክልል ውስጥ በሚንቀሳቀሱ የሸኔ ታጣቂዎች ላይ እርምጃ መውሰዱን ተናገረ። የኦሮሚያ ክልል የኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ እንደገለጡት በመቶዎች የሚቆጠሩ የቡድኑ ታጣቂዎች ሲማረኩ ለአባ ገዳዮችም እጃቸውን እየሰጡ ነው ብለዋል። ራሱን የኦሮሞ ነጻነት ጦር መንግስት ደግሞ ሸኔ ከሚለው ታጣቂዎች ቡድን አመራሮች በዚህ ዙሪያ የተሰማ ነገር ግን ለጊዜው የለም። በሌላ በኩል በተፈጥሮና በሰው ሰራሽ አደጋዎች ልተፈናቀሉ የተለያዩ ክልሎች ነዋሪዎች እርዳታ እየደረሰላቸው መሆኑን አቶ ኃይሉ አዱኛ ገልጠዋል። ፀሐይ ዳምጠው ዝርዝሩን ይዛለች። የኦሮሚያ ብሔራዊ ክልላዊ መንግስት በመግለጫው የክልሉን ሰላምና ደህንነት ለማስጠበቅ በተወሰደው የህግ የማስከበር ስራ በሺዎች የሚቆጠሩ የሸኔ ታጣቂዎች ላይ እርምጃ እንደተወሰደ ገልጸዋል። ከታይሳስ 16 2014 ቀን ጀምሮ እስከ ታይሳስ 30 2014 ቀን ብቻ በክልሉ የሚንቀሳቀሱ 876 ታጣቂዎች ላይ እርምጃ ተወስዷል ሲሉ የኦሮሚያ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ተናግረዋል። የመንግስት የጸጥታ አካላቶች በሽብርተኛው ቡድን ላይ የማያዳግም እርምጃ እንዲወስዱ የማድረግ ስራ ተሰርቷል። በዚህም ከታህሳስ 16 እስከ ታህሳስ 30 ብቻ በአራቱ የወለጋዎች፣ ሁለቱ ሸዋ ምዕራብና ሰሜን ሸዋ፣ ሁለቱ ጉጂዎች ላይ የሽብርተኛ ቡድን ላይ በተወሰደው እርምጃ 876 ታጣቂዎች ተደምስሷል ማለት ነው። የአስቸኳይ ጊዜ አዋጁ ከታወጀ ወዲህ በአሸባሪ ቡድን ላይ የተወሰደው እርምጃ 2439 ነው። ስለዚህ እርምጃውንም አጠናክረን እየወሰድን እንገኛለን ነው። በመቶዎች የሚቆጠሩ ደግሞ ቁስለኛ ሁኗል። ሌላው ተማርኳል ማለት ነው። የክልሉን ሰላም ለማስጠበቅ በተደረገው ጥሪ መሰረት ጋቸነ ስርና የተባለው አደረጃጀት አመርቂ ውጤት ተመዝግቧል ያሉት አቶ ኃይሉ ወደ ታጣቂዎቹ የተቀላቀሉ ወጣቶች በአባገዳዎች በተደረገላቸው ጥሪ እጃቸውን ሰጥተዋል ሲሉም ገልጸዋል። በተለያዩ የኦሮሚያ ዞኖች በተደረገው ጥሪ መሰረት ወጣቶች ወደ ማህበረሰቡ በሰላም እየገቡ እጃቸውን እየሰጡ ለአባገዳዎች እየሰጡ በህዝቡ ባህል መሰረት ምሕረት ተደርጎላቸው ወደ ማህበረሰብ እየተቀላቀሉ ይገኛል። እስካሁን 312 የሚሆኑ ወጣቶች የሽብርተኛውን ቡድን የተቀላቀሉ ወደ ማህበረሰቡ እንዲመለሱ ተደርጓል። ለሰራም የሚደረገው ጥረት ተጠናክሮ ይቀጥላል። በዚህ ውጤቶች ተገኝቷል። በተጨማሪም በክልሉ ለተፈጥሮና ሰው ሰራሽ አደጋ ለተጋለጡ ለክልሉ ነዋሪዎች መንግስት አስፈላጊውን እርዳታ እያደረሰ ነው ሲሉ የኦሮሚያ ኮሚኒኬሽን ቢሮ ኃላፊ በመግለጫቸው ተናግረዋል። በዚህም በቦረና እና በምስራቅ ባሌ አራቱ የወለጋ ዞኖችና በሌሎች የክልሉ አካባቢዎች ለተፈናቀሉ ዜጎች እርዳታ የማድረስ ስራ እየተከናወነ ነው ስሉ አቶ ሀይሉ ገልጸዋል። በቦረና 166136 የሚሆኑ ሰዎች በዚህ ችግር ተጠቂ ሆኗል። በምስራቅ ባሌ 251662 በዚህ በድርቅ ምክንያት ለችግር ተጋልጧል ማለት ነው ይሄ ችግር የሰው ህይወት ላይ ጉዳት እንዳያደርስ መንግስት ካለው በጀት መድቦ የእርዳታ እህል እያደረሰ ይገኛል በሌላ በኩልም ደግሞ ከብቶች ላይ የሚደርሰውን ጉዳት ለመቀነስ ውሃና የመኖ አቅርቦትን እየሰራ ይገኛል ማለት ነው በቦረና ዞን እስካሁን 125608 ኩንታል የሚሆን የ እርዳታ እህል አቅርበናል። በባሌ ዞን ደግሞ 23050 የሚሆን ኩንታል አቅርበናል። የውሃ አቅርቦትንም በተመለከተ በቦረና ዞን 38 ቦቴዎችን አቅርበን ውሃ የማመላለስ ስራዎችን እየሰሩ ይገኛሉ። በምስራቅ ባሌ 14 ቦቴዎችን መንግስት በራሱ ወጪ የውሃ ማመላለስ ስራ እንዲሰሩ አድርጓል ማለት ነው። የከብቶችን መኖን በተመለከተ 344904 ከብቶች መኖ አቅርበናል ማለት ነው። በሰላም ችግር ለተፈናቀሉ የክልሉ ነዋሪዎች ወደ ቀያቸው የመመለስ ስራ እየተሰራ ነው። እንደ ኃላፊው ገለጻ በጸጥታ ምክንያት ከቤት ንብረታቸው የተፈናቀሉ ዜጎቻችን ቁጥራቸው ወደ 563,828 ይሆናል ማለት ነው። ይሄ በአራቱ ወለጋ፣ በምዕራብ ሸዋ፣ ሰሜን ሸዋ፣ ሁለቱ ጉጂዎች ላይ ምስራቅና ምዕራብ ጉጂ የሚመለከት ይሆናል ማለት ነው። መንግስት አቅም በፈቀደ ቁጥር እነዚህ ዜጎቻችን ለከፋ ችግር እንዳይጋለጡ እየሰራ ይገኛል። ከቤት ንብረታቸው ለተፈናቀሉ የጸጥታው ሁኔታው በተረጋጋበት ቦታ የመልሶ ማቋቋም ስራ እየተሰራ ይገኛል። ይሄንም አጠናክረን የምንቀጥል ይሆናል ማለት ነው። የክልሉ መንግስት በታጣቂዎች ላይ ተወሰደ ስላለው እርምጃ አስመልክቶ ራሳቸውን የኦሮሞ ነፃነት ጦር መንግስት ደግሞ ሸኔ ከሚላቸው ታጣቂዎች አመራሮች የተሰማ ነገር የለም። ለአሜሪካ ድምፅ ሀይ ዳምጠው ከአዲስ አበባ። ተከታዩ ርዕስ ደግሞ ወደ ኢትዮጵያና ጎረቤት ኬንያ ጉዳይ ይወስደናል። የኢትዮጵያና የኬንያ የሃይማኖት ተቋማት ጉባኤዎች በጋራ ለመስራት የሚያስችላቸውን የመግባቢያ ሰነድ መፈራረማቸውን ይገልጣል። የሁለቱ ሀገሮች የሃይማኖት ተቋማት ጉባኤዎች በፓን አፍሪካዊ መንፈስ ትብብር ወደ ምስራቅ አፍሪካ ሀገሮች ለማስፋትም ዓላማ አላቸው ነው ያለው። መለስ ካቸው አማሃ ተከታትሎታል። የሁለቱ ሀገሮች የሃይማኖት ተቋማት ጉባኤ በጋራ የትብብር መንፈስ ለመስራት መንገድ ሊከፍትና ሁኔታዎችን ሊያመቻች የሚያስችል የመግባቢያ ሰነድ ዛሬ በአዲስ አበባ ከተማ ተፈራረሙ። የኢትዮጵያ የሃይማኖት ተቋማት ጉባኤ ዋና ጸሐፊ ቀሲስ ታጋይ ታደለ ከፊርማ ስነ ስርዓቱ በፊት ስለ ጉባኤዎቹ የመግባቢያ ሰነድ ይዘት ሲያስረዱ፣ በሁለቱ አገሮች መንግስታት መካከል የቆየውን የትብብር ታሪክ አውስተዋል። ዛሬም ባሉት የሁለቱ መንግስታት መሪዎች መካከል የሚታየውን የተሻለ ትብብርና የመቀራረብ እንዲሁም አብሮ የመስራት አዝማሚያን በማጤንና መሰረት በማድረግ የኢትዮጵያ የሃይማኖት ተቋማት ጉባኤ የስራ አስፈጻሚ ቦርድ ከኬንያ የሃይማኖት ተቋማት ጉባኤ ጋር አብሮ ለመስራት መወሰኑን ተናግረዋል። አክለውም የጋራ መግባቢያ ሰነዱን ዋና ዓላማ ጠቁመዋል። ይህንን በኬንያ የጀመርነውን እንዲሁም ወደ ምስራቅ አፍሪካ ማለትም ወደ ኢጋድ ሀገሮች የማሳደግ እና በተለይ በፓን አፍሪካ ይህንን ትብብር የበለጠ የኢትዮጵያ የመሪነቷን ሚና በመጫወት የሃይማኖት ተቋማት ተደራሽነትን የአብሮ በመስራት በሰላም ግንባታ በጋራ ሴቶቻችን ለመስራት ያለምነውን የተለያዩን ሴቶቻችን ለማብልጸግ እንዲረዳን፣ ከዚያ አኳያ የጋራ መግቢያ ሰነድ አስፈላጊነቱ ላይ ተነጋግረን ተማምነን በዚህ ላይ ውሳኔ ላይ ደርሰናል። የጉባኤዎቹን የትብብር ስራ ሌሎች ዓላማዎችንም በተመለከተ ከሲስታ ጋር ይህን ብለዋል። ሁሉም የሚጋሯቸው የጋራ የሆነ ዓላማዎች ተልእኮዎችና ራእዮች አላቸው። በመሆኑም በተለይ በሰላም አብሮ ስለመኖር በመከባበር እሴታችን ለመገንባት በሚያስችሉ ጉዳዮችና የሰብአዊ ክብር ማስጠበቅ እንዲሁም ጽንፈኝነትን በመከላከል በሃይማኖቶች መካከል መተማመንን በመፍጠር ይህንን ወደ ላቀ ደረጃ ማገልበትን ባለመ መልኩ አብሮ ለመስራት ለመስራት የስምምነት ሰነዱ በውስጡ ያካተተ ነው። የጉባኤዎቹ ጥምረት የጋራ ስራ ይሆናሉ ካሏቸው መካከል የሰላም ግንባታ አንዱና ዋና ጉዳይ እንደሆነም ቀሲስት ጋር የታደለ ገልጸዋል። በእርቅ ሰላም ጉዳዮች፣ እንዲሁም በሁሉም ሃይማኖቶች የሚያስተምሩ መልካም እሴቶች ላይ እንዲከበሩ፣ እንዳይሸራረፉ፣ ተከብረው እንዲቀጥሉ ከማድረግ አኳያ በደንብ አስተምሮ ላይ በማስረት በቀጠና የሚታየውን ውጥረት የማርገብ ስራ በጋራ የሚሰራ ነው የሚሆነው። ሁለቱ ተቋማት እንግዲህ በተባበሩት መንግስታት በተለይ አካባቢ ጥበቃ ኢኒሺቲቭ አካል በመሆናቸው በአካባቢ ጥበቃ ላይ በደንብ አድርገው በትብብር እንደሚሰሩ በደንብ ያትታል። በተለይ ነውጠኝነትና ጽንፈኝነት ወይንም የዚህ የአክራሪነትና የጥላቻ ንግግሮች ላይ በጣም በሲሪየስ ጉዳይ አድርገን በተለይ ሶሻል ሚዲያው ላይ አሁን ዓለምን ወደ አንድ መንደር እያመጣለውን በተለይ የዚህ የጥላቻ ንግግር እና ጽንፈኝነትን ያነገቡ ንግግሮች ላይ በትኩረት እምነት ተቋማቱ በጋራ የሚሰሩ እንደሆነም ያትታል። በመግባቢያ ሰነዱ ፊርማ ላይ የሁለቱ ጉባኤዎች የስራ አስፈጻሚ ቦርዶች ሰብሳቢዎች ብፁዕ አብኖ ጎርጎሪዎስ እና ሬቨረንድ ጆሴፍ ሞቲ ተገኝተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው አመሰግናለሁ። አድማጮች፣ ወዲህ ወደ ዩናይት ስቴትስ የሚመልሰን ደግሞ ለምሽቱ የመጨረሻው የመጽሔት ርዕስ ነው። ፕሬዚዳንት ጆ ባይደን የምራጮች መብት መከበር የአሜሪካውያን እሴት በመሆኑ ሊከበር ይገባዋል ሲሉ ምርጫን የሚገድቡ ህጎች በግዛቶች እንዳይወጡ ሕግ እንዲጸድቅ እየጣሩ ናቸው። በአንፃሩ ተቀናቃኞቻቸው ሪፐብሊካኖች በበኩላቸው የምርጫ መጭበርበርን እና የምርጫ ኮሮጆ ደህንነትን ለማስጠበቅ ጥብቅ የሆነ የምራጮች ማንነት ማረጋገጫ ሊቀርብ ይገባል በሚል እየተከራከሩ ይገኛሉ። ኤደን ገረመው። አኒታ ፓወል ከዋይት ሀውስ ያጠናቀረችውን ዘገባ እንደሚከተለው ታሰማናለች። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በምርጫ ሂደት ላይ ከግዛቶች ይልቅ የፌዴራል ተጽዕኖ ጎልቶ እንዲወጣ እንደ ኤሮፓውያን አቆጣጠር በ2020 ከነበረው የምርጫ ውጤት ትምህርት መውሰድ ይገባናል ሲሉ ፖለቲካዊ ክፍፍል የፈጠረ ሕግ እንዲጸድቅ ግፊት እያደረጉ ይገኛሉ። ፕሬዝዳንቱ ትላንት ማክሰኞ በአትላንታ በነበራቸው ንግግር ላይ ሁለቱ ሕጎች እንዲጸድቁ አጽንዖት ሰጥተው አሳስበዋል። ከዴሞክራሲ ልቅ ጠቅላይነትን፣ ከብርሃን ጨለማን፣ ከፍትህ ፍትህ አልባነትን እንመርጣለን። እኔ በበኩሌ የቱ ጋር እንደምቆም አውቃለሁ አለምበረከክም አላፈገፍግም። የመምረጥ መብትና ዲሞክራሲን ከሁሉም የውጭ ጠላቶችና ከሁሉም የሀገር ውስጥ ጠላቶችም ጭምር እታደጋለሁ። ነገር ግን ጥያቄው የሚሆነው የዩናይትድ ስቴትስ ሴኔት የቱ ጋር ነው የሚቆመው የሚል ነው። ባለፈው አንድ ዓመት ጊዜ ውስጥ በትንሹ 19 የሚሆኑ ግዛቶች የመምረጥ መብትን ወይም ሂደትን በተመለከተ ህጎቻቸውን ማሻሻላቸውን የኒውዮርክ ዩኒቨርሲቲ ብሬናን የፍትህ ማዕከል አስታውቋል። ፕሬዚዳንት ባይደን እንደ ኤሮፓውያን አቆጣጠር በ1965 ዓ.ም የወጣውን ታሪካዊውን የመራጮች መብት አንቀጽን ማሻሻል ይሻሉ። ለዚህ በክርክር የሚያነሱት ደግሞ ግዛቶች በመራጮች ላይ የምርጫ ሂደትን ማክበድ፣ ማደናገርና ምቹ እንዳይሆን የሚያደርጉት ሂደት ቆሞ ሁሉም ነገር በፌዴራል በኩል መሆን አለበት የሚለው ነጥብ ሲሆን ባይደን የቀድሞው ፕሬዚዳንት ዶናልድ ትራምፕ እንደ ኤሮፓውያን አቆጣጠር በ2020 በተደረገው ምርጫ ላይ የምርጫ ማጭበርበር ተደርጎብኛል ሲሉ የሚጠሩ የሚያስተላልፉትን የጆርጂያ ግዛትን ለአብነት አንስተዋል። ይህን ለማረጋገጥ ግን ምንም አይነት ማስረጃ የለም። የቀድሞው ፕሬዚዳንት ትራምፕ የምርጫ ማጭበርበር ተደርጓል ማለታቸው ደግሞ እንደሚታወሰው እንደ ኤሮፓያን አቆጣጠር በጥር ስድስት ሀያ ሀያ አንድ ዓመተ ምህረት የፕሬዝዳንቱ ደጋፊዎች ሕግ አውጪዎች ለፕሬዚዳንት ጆ ባይደን መመረጥ እውቅና እንዳይሰጡ ወደ ማስገደዱ እንዲያመሩ አድርጓል በማለት ይሄ ክርክር ወሳኝ ነው ይላሉ። ፕሬዚዳንት ጆ ባይደን የአሜሪካ የኢንተርፕራይዞች ተቋም ባልደረባ ጆን ፍሮንቲን ግን ይሄ ከባድ የሆነ ትግል ነው ይላሉ። በየቦታው የሚደረገው ለውጥ እጅግ ሰፊ ነው። ስለዚህ በብሔራዊ ደረጃ የሚደረገው ለውጥ ግዛቶችን ከጨዋታ ውጭ አድርጋቸዋል። በዚህ ነገር ላይ ዲሞክራቶች በጣም ጓግተዋል። ምክንያቱም ይህን መሰል ህጎች ባለፈው ዓመት እንደ አውሮፓውያን አቆጣጠር በጥር ስድስት የተከሰተውን ነገር እንዳይከሰት ለማድረግና ሌሎችም እነሱ የሚያነሷቸውን ለውጦች ይታደጋል ብለው ያምናሉ። ያ እንዳለ ሆኖ ከሪፐብሊካኖች ወገን ግን ምንም አይነት ድጋፍ የለም። የትራምፕ ፓርቲ አባላት ታዲያ ይህንን በሰፊው ይቃወማሉ። ሪፐብሊካኖች የምርጫ ማጭበርበርን ማስቆም እንጂ ሰዎች እንዳይመረጡ የመገደብ ፍላጎት የላቸውም ይላሉ። የሴኔት አናሳዎች መሪ ሚች ማከንል በሴኔቱ የአብላጫዎች መሪ ሴኔቱን ለመክፈል እየጣረ ነው። ክርክራቸው በሀገሪቱ ያሉ የግዛቶች ህግ ሰዎች ምርጫ እንዳያደርጉ ማስተጓጎል ፈጥረዋል የሚል ነው። ይሄ በየትኛውም የአሜሪካ ግዛት እየሆነ አይደለም። ይሁንና የመራጮች መብት ቀስቃሾችና ታጋዮች ደግሞ በመራጮች ሕጎች ውስጥ ግልጽ የሆነ ማግለልና መድሎች እንዳሉ መረጃ አለ ይላሉ። አንዳንድ አክቲቪስቶች ከፕሬዝዳንት ጆ ባይደን ቃላትን ሳይሆን ተግባርን ነው የምንሻው ሲሉ ይደመጣሉ። ሬቤካ ካሩተርስ ፍትሃዊ የሆነ ምርጫ ማዕከል ምክትል ፕሬዚዳንት ናቸው። በዩናይትድ ስቴትስ በአሁኑ ሰዓት እያየን ያለነው ሁሉም ሰው ምርጫ ለማድረግ ተመሳሳይ የሆነ መብት እንደሌለው ነው በተለይ ደግሞ ወጣቶች፣ አካል ጉዳተኞች፣ ጥቁሮች፣ ላቲኖች፣ እስያውያን፣ ቀደምት አሜሪካውያንና ከሌላ ሀገሮች ተሰደው መጥተው አሜሪካዊ የሆኑ ዜጎች በሙሉ የእናንተ የመምረጥ መብት ያን ያህል አስፈላጊ አይደለም እየተባሉ ነው። የሴኔት አብላጫዎች መሪ የሆኑት ቸክ ሸመር በሕጉ ላይ ከቀጣዩ ሳምንት በፊት ምርጫ እንዲደረግበት ተማጽነዋል። ክብረትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ወደ ሁለተኛው አጋማሽ ስርጭት እንዘልቃለን። ለዚህ ክፍል ቀዳሚው ዲሞክራሲ በተግባር ነው። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደንና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ውስጥ ባለው ግጭት ዙሪያና ሰላምና እርቅን ማስፈን ስለሚቻልባቸው ሁኔታዎች ከሰሞኑ በስልክ መወያየታቸው ተዘግበዋል። ይህ ውይይት በሰሜን ኢትዮጵያ ጦርነት ከተቀሰቀሰ ወዲህ ውጥረት የሚታይበትን ዲፕሎማሲያዊ ግንኙነት ለማርገብ አዎንታዊ ሚና እንዳለው የሚያነሱ የመኖራቸውን ያህል የኢትዮጵያን ወቅታዊ ሁኔታ በማጤን ዘላቂነቱን የሚጠራጠሩም አሉ። ሀብታሙ ስዩም የዚህን ሰሞንኛ ውይይት ፋይዳና ተያይዘው የሚነሱ ሀሳቦች ለመቃኘት ከህግና ፖለቲካ ተንታኝ እንዲሁም የሁለቱን አገሮች ግንኙነት በሚመለከቱ ጉዳዮች ንቁ ተሳታፊ ከሆነ አንድ ኢትዮጵያዊ አሜሪካዊ ተቋም ተወካይ ጨምሮ አነጋግሯል። ቀጥሎ ይሰማል። በሰሜን ኢትዮጵያ ጦርነት በተቀሰቀሰ ማግስት ጀምሮ በዩናይትድ ስቴትስ እና በኢትዮጵያ መንግስታት መካከል ያለው ግንኙነት መልካም የሚባል አልነበረም። የአሜሪካ መንግስት በአንድ በኩል እንደ ቀጪ፣ በሌላ በኩል ደግሞ እንደ አስታራቂ አይነት ያሉ ሁለት ውጥረት ያለባቸውን ኃላፊነቶች ለመውጣት ሲሞክር ነበር። በሁለቱ መካከል ያለውን ሀገራት ግንኙነት ሊያደናቅፍ ይችላል፣ ሊያበላሽ ይችላል የሚል ደረጃ ደርሶ ነበር። ውጥረቱ ተባብሶ ፖለቲካዊና ምጣኔ ሀብታዊ ይዘት ያላቸው ዕቀባዎች መከታተል ሲጀምሩ የሁለቱ ሀገራት ግንኙነት ይበልጥኑ መሻከሩን አመላካች አድርገው የቆጠሩት ጥቂት አልነበሩም። በቅርቡ ግን ኢትዮጵያ የዩናይትድ ስቴትስ መንግስትን ጨምሮ በመልካም የታየ እርምጃ መውሰድ ጀምራለች። በእስር የከረሙትን የፖለቲካ እስረኞች መልቀቅ፣ በምርኮ የተያዙ የቀድሞ የህወሓት ባለስልጣናት ክስ መቋረጥን አስታውቃለች። የሀገሪቱ ጠቅላይ ሚኒስትር አብይ አህመድ የዚህን ውሳኔ ምክንያት እንዲያብራራሉ ለምን ለምትሉ፣ ይህ ውሳኔ የተወሰደው ኢትዮጵያን በጠንካራ አደት ላይ ለማኖር ነው። ጠላቶቿን ለመቀነስ ነው። ጉልበት ለመሰብሰብ ነው። ያልገባውና የሚከተል ማህበረሰብ ካለ አይኑን ገልጠው ማየትና ከጥፋት ጎዳና እንዲመለስ ለማድረግ ነው። በዚህ እርምጃ ማግስት ነው እንግዲህ የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር የስልክ ውይይት ማድረጋቸው የተሰማው። የአፍሪካ ቀንድን ሕግና ፖለቲካ ተኮር ሁነቶችን ባንክሮ ለሚከታተሉት ኔዘርላንድስ የሚገኘው ዓለም አቀፍ የዲሞክራሲና የምርጫ ድጋፍ ተቋም ባልደረባ የሆኑት ዶክተር አደም ካሴ ሰሞነኛው ንግግር መልካም ጅምር ነው። የኢትዮጵያን ጉዳይ ከኬንያ ከሌላ፣ በቀጥታ ባልሆነ መንገድ ከማድረግ ይልቅ ቀጥታ በሁለቱ ኃላፊዎች መካከል ግንኙነት መደረጉ ያለውን እንግዲህ ውጥረቱን ቢያንስ ቢያንስ ሁለቱ ያላቸውን ሀሳቦች ግልጽ እንዲገነዛዘቡ ለማድረግ ከዛም አልፎ ደግሞ ምናልባትም ያለውን ጉዳይ መፍትሄ ሊያመጣ የሚችል ነው። ነገር ግን ገና ይሄ እንግዲህ ንግግር ነው ያደረጉት። እንደሚባለውም ሁሉም ላይም ሊስማሙም አይችሉም እና ያለውን ነገር እንደገና ሪሴት አድርጎታል ማለት ይከብዳል። ነገር ግን ጥሩ ጅማሩ ነው። በዚህ ከቀጠለም እንደ ኢትዮጵያ እንደ መንግስትም እንግዲህ እንደ አሜሪካ እንደ አውሮፓ ካሉ ሀገራት ጋር ቅራኔ ቢኖርም ግንኙነቱን ማቋረጥ አይቻልም። ዲዝንጌጅ ማድረግ አይቻልም። እንደ ሀገር ማለት ነው። ትልቅ አያለን ሀገራት እንደመሆናቸው ከዛ አንፃር የኢትዮጵያ መንግስት የእነሱን አዝማሚያ ነገሩ እንዲያስተካክሉ ማድረግ ነው እንጂ አልነጋገርም፣ ማለት የሚያዋጣ ስትራቴጂ አይሆኑ። ዋይት ሀውስ ከሁለቱ መሪዎች ንግግር በኋላ ባወጣው ከጋዜጠኞች ጋር የተደረገ የጥያቄና መልስ መርሃ ግብር ወይም የጋዜጠኞች ማስገንዘቢያ ቅጅ ላይ ውይይቱ ኢትዮጵያ ውስጥ ያለውን ግጭትና ለሰላምና እርቅ የሚያደርሱ መልካም እድሎችን የተመለከተ መሆኑን ጠቁሟል። ወደ ተኩስ አቁም ፈጥኖ ለመድረስ የሰብአዊ ድጋፎች ስርጭትን ለማጠናከር መወሰድ ስለሚገባቸው እርምጃዎች መሪዎቹ መነጋገራቸውም ተገልጿል። ፕሬዚደንት ባይደን የቀጠለው በጠላትነት የመፈላለግ ሁኔታና የአየር ድብደባም እንዳሳሰባቸው መግለጻቸው ተነግሯል። የሁለቱ ሀገራት የንግግር ጅምር ዘላቂነት የሚወሰነው ግን በሀገሪቱ ውስጥ ባለው ግጭት መቀጠልና መቆም ላይ መሆኑን ዶክተር አደም ይጠቁማሉ። ግጭቱ ከቀጠለ የሰብአዊ መብት ጥሰቶች እስከቀጠሉ ድረስ ግንኙነቱ ወደ እርቅ ይመጣል ማለት ይከብዳል። ምንድነው አሁን ይሄም በእኔ እምነት የመንግስትም ነገሩን ግጭቱን በሰላም የመጨረስ ከዛ ጋር በተገናኘ ደግሞ ግጭቱ ያመጣቸው ከፍተኛ የሆነ የሰብአዊ ሁኔታ ቀውስ፣ ከዛም አልፎ ደግሞ ሀገሪቷንም ኪሳራ ውስጥ የከተተ እንደመሆኑ ከፍተኛ የሆነ ግንባታ ያስፈልጋል። ከዛ ከዛ አንጻር ግጭቱ የማይቆም ከሆነ ውጥረቱ የሚቀጥል ነው የሚሆነው። ነገር ግን በእኔ እምነት አሁን የተወሰዱ እርምጃዎችም የሚያሳዩት ከዛም በፊትም ደግሞ አንዳንድ ምልክቶች ነበሩ፣ ነገሩን ይሄ ነገር በጦርነት ብቻ ሊያዋጣን የሚችል አይደለም እና ንግግር ሊያስፈልግም ይችላል የሚል እምነት ውስጥ የተገባ ይመስለኛል። በፌዴራል መንግስት ደረጃ ዋናው ጥያቄ እንግዲህ ሰላም የሚመጣበት በምን አይነት መንገድ ነው፣ መንግስት የሚፈልጋቸው ማሳካት የሚፈልጋቸው በሰላም ሂደት ውስጥ ምንድን ናቸው የሚለው ጉዳይ ነው የሚሆን እንጂ ነገሩን በጦርነት የመጨረስ አዝማሚያው የሚቀጥል ከሆነ ከዛም ጋር ተገናኝተው ደግሞ አገሪቱ ያለችበት ጉዳት የሰብዓዊ መፍሰት የሚቀጥል ከሆነ ከአሜሪካ ጋር ያለው ግንኙነት እንደሻከረ የሚቀጥልበት እድል ሰፊ ነው። የዘላቂነት ነገር ከተነሳ በሀገራቱ መካከል የፍላጎትና የቅድመ ሁኔታ ሚዛን ሊኖር እንደሚገባ የሚጠቁሙት ደግሞ የአሜሪካ ኢትዮጵያ ሕዝቦች ግንኙነት ኮሚቴ የተባለው በሁለቱ ሀገራት ሕዝቦች መልካም ቅርርብና መተጋገዝ ላይ ለአመታት የሰራው ተቋም ሊቀመንበር አቶ መስፍን ተገኑ ናቸው። መቼም ንግግር ጥሩ ነው። ዲያሎጎ መጀመሩ በጣም ጥሩ እርምጃ ነው። ኢትዮጵያ በአሁኑ ጊዜ ከአሜሪካን ጋር ያላትን ግንኙነት ማጠናከሯን ሁላችን የምንፈልገው ነገር ነው። የሁላችንም ደስታ እና ፍላጎት ይኸው ነው። እስካሁን ድረስ የምናየው ኢትዮጵያ ታረግ የምትጠየቀውን ነገር ነው። አርጊ፣ ይሄን አርግ፣ ይሄን አርጉ የሚባለውን ነገር ሰምተናል። ምንድን ነው የሚደረገው ላችሁ ይህን በማድረጋችሁ የሚለውን ለመስማት እና ለማየት ጉጉት አለ እንደምታውቁት ኔጎሽሽን ዋን ወይ አይደለም እንደዚህም እንዳልሆነ እርግጠኞች ነን። መንግስት የሚሰራውን ያውቃል ብለን ማመን አለብን። ግን እኛ በአሁኑ ጊዜ ስጋቱም ሀሳቡም ያለው አሜሪካን ጥቅምን በማስጠበቁ አንጻር የአሜሪካን መንግስት እየወሰደ ያለው እርምጃ የአሜሪካን መንግስትን ከማስጠበቁ አንፃር እንደሆነ የምንረዳው ሲሆን የኢትዮጵያ በኢትዮጵያ በኩልም ኢትዮጵያንም ጥቅም ለማስጠበቅ ያለውም ሁኔታ እኩል በኩል ደረጃ መታየት እንዳለበት ነው። ተቋሙ ኢትዮጵያ ወደ አርባ የሚጠጉ የአፍሪካ ሀገራትን ተጠቃሚ ካደረገው የአፍሪካ የንግድ ድል አጎዋ ተጠቃሚነት ድንጋጌ እንዳትሰረዝ ሲጠይቅ ሰንብተዋል። በዋይት ሐውስ የጋዜጠኞች ማስገንዘቢያ ላይ ኢትዮጵያ ቀደም ብለው የቀረቡ ከሰብአዊ መብት መከበር ጋር የተገናኙ ቅድመ ሁኔታዎችን ካከበረች ውሳኔው ዳግም ሊታይ እንደሚችል ፍንጭ ተሰጥተዋል። አቶ መስፍን ይህንን በመልካም ያዩታል። አብሮ መወሰድ አለበት የሚሉትንም እንዲጠቁማሉ እንደገና ይህን ሁኔታ እናያለን ማለቱ ጥሩ ነው። በአስቸኳይ ቢሆን ደግሞ ይመረጣል። ምክንያቱም ፋብሪካዎቹ መዘጋት ከጀመሩ እና ሰዎች እርስራ ማጣት ከጀመሩ በኋላ ጥቅሙ ብዙም ላይሆን ይችላል እና በአስቸኳይ መሆኑ ጥሩ ነው። ግን ከዛ ባሻገር ኢትዮጵያ ላይ እያሰቡና ያዘጋጁት የነበሩት ሳንክሽንስ በሙሉ መነሳት አለባቸው። ባይዎችንም በአሁኑ ጊዜ ንግግር ተጀምረዋል። ፕሬዚደንቱና ፕራይም ሚኒስተሩ በቀጥታ እየተነጋገሩ ባሉበት ሰዓት እነ ሴኔተር ኩንስ እና የመሳሰሉ ሰዎች ሳንክሽን የሚለውን ነገር ማቆም አለባቸው፣ ነው አስፈላጊ አይደለም ነው የምንለው። የዩናይትድ ስቴትስ መንግስትን ጨምሮ ለኢትዮጵያ አፍላም ውገሳ እያሰጣት ያለው የፖለቲካ እስረኞች መፈታት ጉዳይ የሁለቱን ሀገራት የሀሳብ ቅርርብ የሚያደረጀውን ያክል የኢትዮጵያ ግዛት ውስጥ መረጋጋት ስጋት እንዳይሆን ግን ሁለቱም እንግዶቻችን ሀሳባቸውን ያጋራሉ። አቶ መስፍን ተገኑ በድጋሚ ሁለቱም ወገኖች እርስ በርስ በተከባበረ ሁኔታ የሁለቱን ሀገሮች ኢንተርስ ፍላጎት ማሟላት የሚቻሉን ውይይቶች ማድረግ ይገባል። አሁን በቅርብ እንዳየነው ነው፣ በሀያ አራት ሰዓት ውስጥ አንዳንድ ውሳኔዎች በአስቸኳይ እንዲወሰኑ ማስገደድ እና ይህንን የተፈጠረውን አይነት ኮንፊውዥን እና ዲሳቲስፋክሽን በህዝቡ ላይ እንዲፈጠር ማድረጉ እንደዛ አይነት መሆን የለበትም። ዶክተር አደም ካሴ በበኩላቸው ከአንዳንድ ብሔር ተኮር ፖለቲከኞችና ተንታኞች በኩል የሚቀርቡ ማሳሰቢያዎችና ስጋቶችን በተገቢው ሁኔታ ማጤን ለዘላቂ ሰላም ያለውን ፋይዳ ያብራራሉ። በሰሜን በኩል ሁለተኛ ዳግም ወረራ እንደማይካሄድ ቃል መግባት እንደ ባለፈው በደንብ ሳይሰራበት ሳይሆን፣ ባለፈው እንግዲህ ጁን ሰኔ ላይ ምንም ችግር የለም ምንም አይመጣም ሲባል ነው ከዛ የገቡት እና ይሄ ነገር እንደማይደገም አንደኛ በአቅምን በማሳደግ ሁለተኛ የሰላም ሂደቱን በማጠናከር እንዳይደገም ማድረግ። ኦሮሚያ ክልልም ደግሞ እንደዚሁ በመንግስት ደረጃም አሁን በተፈቱ በሚባሉት ሰዎችም እንግዲህ እነሱ ወንጀለኛ ሆኑም አልሆኑም ፈለጉትም አልፈለጉትም ከነሱ ጋር በተገናኝ ብዙ ሰው ተጎድቷል፣ ብዙ ሰው አልቋል እና ያንን እንዳይደገም ጥረት ማድረግ አለባቸው እና በአማራ መሪዎች በኩል ያለው ጥያቄ ትክክለኛና ተገቢ እንጂ በቋንቋ ወይም በብሔር ላይ የተመሰረተ ጥያቄ እንዳልሆነ ተገንዝቦ ያንን ፍርሃት ያንን ከንሰርን ሊታረምበት የሚችል መንገድ መፈለግ ነው እንጂ እንጂ ጥያቄው ተገቢ ነው። በጣም ተገቢ ጥያቄ ነው። ጠቅላይ ሚኒስትር አብይ አህመድ በቅርቡ በነበረ አንድ የሀገር ውስጥ መድረክ ላይ ባደረጉት ንግግር የሰሞነኛ ውሳኔያቸውን አንድምታ እንዲህ ለማስረዳት ሞክረዋል። ይህ ጉዳይ እኛም መጀመሪያ ስንሰማው ያስደነገጠ መሆኑን ነው። ነገር ግን ደጋግመን ስናመነዥገው፣ ግራ ቀኙን ስንፈትሽ ለኢትዮጵያ የሚበጅ ለኢትዮጵያ ዘላቂ ጥቅም የሚያግዝ የኢትዮጵያን ዘርፈ ብዙ ጠላቶች የሚቀንስ በአውደ ውጊያ ያገኘነውን ድል በሰላም መድረክ እንድንደግም የሚያደርግ የአባቶቻችን ልጆች መሆናችንን የሚያረጋግጥ በመሆኑ እየመረርን የዋጥነው እውነት ነው። ወደ መቶ 20 ዓመታት የተጠጋው የዩናይትድ ስቴትስና የኢትዮጵያ ግንኙነት በዘመናት ውስጥ ውጣ ውረድ አልተለየውም። በተፈራረቁ መንግስታት አምሳል የሚለዋውጠው የግንኙነቱ መልክ ወጥ ባይሆንም፣ ዩናይትድ ስቴትስ ዛሬም ድረስ ከፍ ያለ ሁሉን አቀፍ ድጋፍ ከምትሰጣቸው ሀገራት መካከል ኢትዮጵያ አንዷ ናት። በሰሜን ኢትዮጵያ ጦርነት ከተቀሰቀሰ ወዲህ ብቻ እንኳን ከ600 ሚሊዮን ዶላር በላይ በተለያየ መልክ የለገሰች ብቸኛዋ ዓለም አቀፍ ሀገር መሆኗን የዩናይትድ ስቴትሱ ዓለም አቀፍ የልማት ተራዶ ድርጅት ዩኤስኤድ በጥቅምት 2021 በአሰራጨው ሪፖርቱ ላይ አስታውቋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙን ለዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አድማጮች አሁን ኢትዮጵያውያን በአሜሪካ ዩናይትድ ስቴትስ ውስጥ በጆርጂያ ክፍለ ግዛት የአትላንታ የኢትዮጵያ ማህበረሰብ ማዕከል በአንድ ነጥብ ሰባት ሚሊዮን ዶላር ወጪ ለህብረተሰቡ አገልግሎት የሚሰጥ አንድ ስፍራ መግዛቱን አስታወቀ። ከሀ ሺህ በላይ ሰዎችን የሚይዝ መናፈሻ እንዲሁም ከሁለት ሺህ በላይ የሚሆኑ ሰዎች ሊሰበሰቡበት የሚችል አዳራሽ ያለው ስፍራ መሆኑንም ወደ 15 የሚሆኑ ለተለያዩ የቢሮ አገልግሎቶች የሚሉ ክፍሎች መኖራቸውን ጨምረው የአትላንታ ማህበረሰብ ማዕከል ዲሬክተር አቶ ዮናስ ታምሩ ለአሜሪካ ድምፅ ገልጠዋል። የፕሮግራሙ አዘጋጅና አቅራቢ ደረጀ ደስታና ያነጋገራቸው እንደሚከተለው ያቀርበዋል። የአትላንታ የህብረተሰብ ማዕከል ዳይሬክተር አቶ ዮናስ ታምሩ አትላንታ የሚገኙ ኢትዮጵያውያንን ከሌላው የሚለያቸው ነገር አለ ይላሉ። ኮሚቴዎች ከመንግስት ድጋፍ ወይ ደጎማ ሳያገኙ ሳይጠብቁ ወይ ሳያገኙ በራሳቸው ገንዘብ ዋዋጥተው አትላንታ ላይ በጣም አንደኛ መንገድ ላይ ዋና መንገድ ላይ ያለ ትልቅ ስፍራ ነው። ምናልባት በአትላንታ ሆነ በሌላ ቦታ የሚኖሩ ሰዎች የቱፓክ ሴንተር በመባል የሚታወቀው ቴን ኤከርስ ቦታ ነው። በጣም ትልቅ ነው። እሱን ነው የገዛ ነው። በዚህ ቦታ ላይ የራሱ የሆነ ከሀያ ሺህ ሰው በላይ የሚይዝ መናፈሻ አለው ከሁለት ሺህ ሰው በላይ የሚይዝ አዳራሽ ይደርሳሉ ለተለያዩ አገልግሎት የሚውል አዳራሽ ነው። ወደ አስራ አምስት የሚሆኑ ኦፊሶች አሉት። እነዛም ለተለያዩ የማህበረሰብ አገልግሎቶች ለኪራይ የሚውል ነው። ሙሉ ለሙሉ በአትላንታ ነዋሪዎች የተሸፈነ ወጪ መሆኑንም አቶ ዮናስ ይናገራሉ። ስለዚህ አንድ ነጥብ ሰባት ሚሊየን ስንገዛው ይሄንን ገንዘብ ከየትኛውም የመንግስትም ሆነ የስቴት ድጋፍ ሳናገኝ በራሱ በአትላንታ ኢትዮጵያኖች የተውጣጣን የተዋጣ ገንዘብ ነው። በተገዛው ስፍራ ላይ የነበረው ህንፃን ለማደስ በርካታ ስራዎች መደረጉን አቶ ዮናስ ገልጸው እንደ ግዢ ሁሉ የአትላንታ ማህበረሰብ ወጪውን መሸፈኑን ገልጸዋል። ትውልደ ኢትዮጵያውያኑ የማህበረሰቡ አባላት ስፍራውን መጠቀም በመጀመራቸው ትልቅ ወጪ ማዳን መጀመራቸውን አቶ ዮናስ ይገልጻሉ። ይሄ አስራ አምስት ከሀያ ሺህ ሰው በላይ የሚይዘው መናፈሻ። ካሁን በፊት ኢትዮጵያን አዲስ ዓመት ስናከብር ሀያ ሺህ ዶላር ለስቴዲየም ኪራይ እናወጣ ነበር። ዘንድሮ ግን በኮቪዱ ምክንያት አምስት ሺህ ሰው በላይ የሚገይ የታደመበት አዲስ ዓመት አክብረናል። ይሄን አዲስ ዓመት ስናከብር በራሳችን መናፈሻ ላይ የሰዓት ገደብ ሳይኖረን በፈለግነው ሰዓት ገብተን በፈለግ ሰዓት የምንወጣበት በጣም ትልቅ መናፈሻ ተስተካክሎ ለጥቅም ውሏል። እንደዚሁም ደግሞ የሁለት ሺህ ሰው በላይ የሚይዝ ትልቅ የስብሰባ አዳራሽ ነበር። ያ አዳራሽ ለስራ ላይ የሚውል ስላልነበረ ያንን አድሶ አስራ ሁለት ዩኒቶች ያሉት ኤሲ ዩኒት ያለው ነው። እሱ ሁሉ እንደ አዲስ ተነቅሎ ተገጥሞ፣ ዩኒቲው ብቻ ከመቶ አንድ ሺህ ዶላር በላይ የወጪ ያወጣንበት ነው። ፍሎሩ ወለሉም እንደዚሁ ግድግዳውም በቀለም ተቀብቶ፣ ወለሉም እንደዚሁ ተስተካክሎ አሁን ለስራ ላይ ውሏል። ከዚህ በፊት ለተለያዩ ማህበራዊና ባህላዊ ዝግጅቶች የራሱ መሰባሰቢያ ቦታ ያልነበረው ማህበረሰብ አሁን ማግኘት የጀመረውን ጥቅም እንደሚከተለው ያብራራሉ። ይህንን ከአሁን በፊት የአትላንታ ማህበረሰብ ለቅሶ በሚደርስበት ሰዓት ላይ እንደው ተሰብስቦ ሀዘኑ የሚገልጽበት በቂ የሆነ አትላንታ ማህበረሰብ የሚመጥን አዳራሽ አልነበረም። አሁን ግን በራሳችን ቦታ ላይ እንዲያውም በዚህ በኮቪዱ ምክንያት የሶሻል ዲስታንሲንግ የሚባል የአካላዊ ርቀት በሚባለው ሁኔታ ይሄ ትልቅ አዳራሽ ስለሆነ ሁለት ለቅሶች በአንድ ጊዜ ያስተናግድንበትም ጊዜ አለ። በዚህ ክፉ ጊዜ እንደዚሁም ደግሞ ውስጥ እዚህ ለቅሶ ተቀምጠው በጣም ክፉ በነበረበት ጊዜ ራሱ ሰው ውጪ ለቅሶ እየደረሰ የሚሄድበት ብዙ ስራዎችና ብዙ ኢትዮጵያኖችን አስተናግረዋል። እንደዚሁ ደግሞ በምርቃት ጊዜ ለሚመረቁ ከኮሌጅ የሚመረቁ ወጣት ተማሪዎችን እንደዚሁ ቤተሰብ እየተሰበሰበ የሚመረቅበት ለሰርግ፣ ለተለያዩ አገልግሎቶች እየዋለ ነው ያለው። ማዕከሉ ለአዋቂዎች ብቻ ሳይሆን ለሕጻናትም የተለያዩ ማዋያዎችና ስልጠናዎችን በመስጠት እንደሚያገለግል አቶ ዮናስ አስረድተዋል። ስለ ሕጻናት አስተዳደግ ወላጆችን ሰብስበን የተለያዩ ምሁራኖች፣ ዶክተሮች ተሰብስበው ወላጆችን ስልጠና የሰጡበትም አጋጣሚ አለ። በጣም በ ብዙ በተደጋጋሚ ይሄ ሁሉ የተደረገው በራሳችን አዳራሽ ውስጥ ነው። እንደዚሁም ደግሞ ህጻናት በዚህ ጊዜ ከቤት ውስጥ ይውለው አንዳንድ የቱቶሪያል የትምህርት ትምህርታዊ ነገሮችን ስልጠና የሚሰጥበትን መንገድ ነበር። እሱንም እንደዚሁ በበጎ ፈቃድ የሚሰሩ የአስተመምህራኖች ህጻናቶችን የሚያስተምሩበትን ስልጠና የሚሰጡበት አጋጣሚ ተፈጥሯል። ይህ ሁሉ የሆነው የራሳችንን ቦታ በመግዛታችን ነው ያሉት አቶ ዮናስ ማዕከሉን ለማስመረቅ ስላለው ዝግጅት እንደሚከተለው ገልጸዋል። በቃ ቃላይ ይሄንን የአትላንታ ማህበረሰብ ሲመኘው ሲቆጭበት የነበረው ከረዥም ጊዜ አመት እንግዲህ የኢትዮጵያ ኮሚኒቲ በአስራ ዘጠኝ ሰማኒያ ሶስት አመተ ምህረት ነው የተመሰረተው። እንግዲህ ሲወድቅ ሲነሳ ብዙ አመራሮችን ብዙ ኃላፊነት ቦታ ላይ የተቀመጡ ሰዎች እየደከሙበት፣ ነገር ግን ጊዜውን ጠብቆ አሁን በእኛ ጊዜ የተሳካው ይህን ሴንተር የመግዛት ሁኔታ አትላንታ ማህበረሰብ እንደው አሁንም በድጋሚ እንኳን ደስ አላችሁ እያልኩ እንግዲህ ከሰላሳ ምናምን አመት በፊት ጀምሮ በተለያየ አመራር ላይ በተለያየ አገልግሎት ሲያገ ሲያገለግሉ የነበሩት ሰዎች አሁን እኛን የሚመጥ የኢትዮጵያን የሚመጥን ትልቅ ሴንተር ስለገዛን ያንን የጋራ ደስታችንን የምናዋህድበት የምንገልጽበት የጋራ መድረክ ያስፈልገናል ብለን አሁን የማስመረቅ ይህን ሴንተሩን የማስመረቅ ዝግጅ ቅድመ ዝግጅት እያጠናቀቅን ነው። እንግዲህ ከዛሬ ሰላሳ አመት በህይወት ያሉትም ወይ ደግሞ በተለያየ ምክንያት ሀገር ለቀው የሄዱ ወገኖቻችንም ተሰብስበው መጥተው ድካማቸውን ውጤት የሚያዩበት ፍሬያማ የሆነበትን ድካማቸውን የሚያዩበትን የእንኳን ደስ አለን መልእክት በጋራ የምናከብረበትን በዓል ለማዘጋጀት በቅድመ ሁኔታ ላይ ያለን እና እንግዲህ አሁን ደግሞ ሰሞኑን ይሄ ወረርሽኝ እንደ አዲስ ያገር ሽቶ አሁንም እሱ ላይ ትንሽ ያዝ አድርጎን ነው እንጂ ነገር ግን በሚቀጥለው ወር ቀንና ሰዓቱን በዚህ ሳምንት ውስጥ እንለያለን። እኛ በአምስት ብለን ወሰነን ነበር ነገር ግን ይቺ ሰሞኑን እንደ አዲስ ስለ አገረሸ ትንሽ እሱ ላይ ማየት ስለሚኖርብን እና አንዳንድ የመንግስት መግለጫዎችን የምናይበት ከሲዲሲ የሚወጡትንም ዜናዎችን በሲዲሲ ውስጥ ያሉ ባለሙያዎች የሚያማክሩንም እነሱ እየጠያየቅን ያለ ነው። በዚህ ሳምንት ውስጥ ቀኑን ወስነን ነገር ግን በእርግጠኝነት በሚቀጥለው ወር ውስጥ ነው። ከሁለት ሺህ በላይ ቋሚ አባላት ያሉት መሆኑን የሚገልጸው ማዕከል በወር እስከ አስር ሺህ ብር በላይ ሞርጌጅ የሚከፍል መሆኑን ገልጸዋል። በኮቪድ የተነሳ የተለያዩ ገቢ ማሰባሰቢያ ዝግጅቶችን ማድረግ አዳጋጅ የሆኑባቸው መሆኑንም ተናግረዋል። ይሁን እንጂ የእምነትና የንግድ ተቋማት ለማዕከሉ ትልቅ ድጋፍ እንደሚያደርጉለት አቶ ዮናስ ይገልጻሉ። እንደምናገር የአትላንታ ቢዝነስ ተቋማቶች በጣም በርካቶች ናቸው። የሬስቶራንቶች፣ የተለያዩ ፉድማርቶች፣ እንደዚሁ ጋዝ ስቴሽን፣ የተለያየ ብዙ አይነት ተቋማት አሉ። እንደዚሁም በጣም በርካታ እንደው ከአስር ያላነሱ የኦርቶዶክስ እምነት ቤቶች እንደዚሁ ከስድስት ከአምስት አያንሱ የፕሮቴስታንት እምነት ተቋማቶች አሉ። እንደዚሁም አንድ ሁለት የሚሆኑ መስጊዶች አሉ። እውነት ለመናገር ካለን እምነት ተቋማቶች እና ካለ ቢዝነስ ተቋማቶች ይሄ ኮሚኒቲ ሊደርሳል ብሎ ማሰብ በጣም አይቻልም። የእምነት ተቋማቶች በነፍስ ወከፍ ኮሚኒቲውን እንደ ቤተክርስቲያን ይቷ እንደ መስጊድ ተቋም ኮሚኒቲውን በጣም በቋሚነት የሚረዱበት እና ዶኔት የሚያደረጉበት ድጋፍ የሚሰጡበትም አጋጣሚ አለ። እንደዚሁም የቢዝነስ ተቋማቶችም በጣም ኮሚኒቲውን በመጠየቃቸው መንገዱ የማያሳፍሩ ያሳፍሩ አንዳንዶቹም ደግሞ ከመጠየቃችን በፊት ኮሚኒቲ ያስፈልገዋል ድጋፍ ያስፈልገዋል እያሉ እየመጡ የሚረዱበት መንገድ ስላለ በጣም በርካታ የእምነት ተቋማቶች አሉበት። በጣም የንግድ ተቋማቶች አሉበት ያለው። በተጨማሪ ደግሞ ማህበረሰቡ ራሱ በአትላንታ ላይ በጣም ብዙ ማህበረሰብ አለ። ምናልባት እንግዲህ በቅርቡ ነው የህዝብ ቆጠራ ነበረ። እዛ ላይ የሰሩ በተለያዩ ካውንቲዎች ያሉ ኢትዮጵያኖች የተሳትፎበት አለ። ምናልባት ተጠናኮ ሲመጣ መናገሩ ይችላል። ነገር ግን ባለኝ ኢንፎርሜሽን ከሰማንያ ሺህ የማያንስ ኢትዮጵያኖች አሉ ተብሎ ይገመታል በአትላንታ ውስጥ እሳቸውን ጨምሮ ማዕከሉን በማገልገል ላይ የሚገኙት ያለምንም ክፍያ በትርፍ ጊዜያቸው በሚሰጡት የነጻ አገልግሎት መሆኑን አቶ ዮናስ ተናግረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው ሐኪሙን ይጠይቁ። ከትላንት በስቲያ ምሽት ፕሮግራማችን በኮቪድ-19 ዙሪያ የተጀመረ ቃለ ምልልስ ተከታይ ክፍል ነው ይዞ የቀረበው። ለሙያዊ ትንታኔው ዶክተር አሰፋ ጀጃው መኮንን በዩናይት ስቴትሱ የሮክቪል የውስጥ ደዌ ሕክምና ማዕከል የሳምባ የጽኑ ህሙማንና ከእንቅልፍ ጋር ተያይዘው የሚመጡ የበሽታ አይነቶች ልዩ ሐኪምና የማዕከሉ የኮቪድ-19 ፕሮግራም ሊቀመንበር ተመልሰዋል። በቃለ ምልልሳችን መጨረሻ ባነሳ ነው ጥያቄ ነው የምንጀምረው ተዳራሽነት የነበረበት ለምሳሌ እስራኤልን ብንወስድ ሶስተኛም ከተከተበ በኋላ ብዙ ኢንፌክሽኖች ትንሽም ደግሞ ከኢንፌክሽን ማለፍ ያለ በተለይ እንደ በመረብ ተጋላጭ ሆኑ ለፋ ህመም ሊቀመጡ ይችላሉ። ወይም ክትባት ተሰጥቶ የምንፈልገውን ያህል መከላከያ መስራት የሚያገታቸው ሰዎች አሉ። ለምሳሌ የካንሰር ትሪትመንት ላይ ያለ ሰው ሊሆን ይችላል። ወይም ደግሞ ሌላ ህመም ለመከላከል ብለን የምንሰጣቸው መከላከያ ዝግ የሚያደርጉ መድኃኒት የሚወስዱ ሰዎች ቁጥራቸው ብዙ ነው። ኦርጋን ትራንስፕላንት ተሰጥቷቸው መድኃኒት ደግሞ ያንድ ኦርጋኑን ሰውነታቸው እንዳይከላከል የሚያቀዘቅዝ መድኃኒት የሚሰጣቸው ቁጥርም ቀላል አይደለም። የዚህ አይነቱ ግሩፕ ከሶስተኛም ደረጃ አልፎ አራተኛ ክትባት ሊያስፈልገው ይችላል። ተጀምሯዋል ለምስራኤል ሀገር በዚህ እንግዲህ ያን ግብ እንደሚመለከት ነው። ነገር ግን እንዲህ አይነት ክትባቶች አራተኛ ደረጃ አሁንም ከፍ ላለ ቁጥር የሚሰጥ ቢባልም ሊያስፈልግ ይችላል። ትንሽ ቆይቶ እንግዲህ ምንድነው የአንቲቦል ምን ያህል ደረሰ? የሶስተኛ ደረጃ የተከተቡ ሰዎች ውስጥ ስንቱ አመማቸው ህመም ውስጥ ና ወይ የአመማቸው እስከትጣቸው ከስንት ወር በኋላ ነው ዝቅ ማለት ከታየ አራተኛ ሊያስፈልግ ይችላል። ወደፊት ግን ለመተንበይ የቫይረሱን ጸባይ ሊቀንስ ይችላል። ባለሱ፣ ገዳይነቱ የቆየ የሚሄድ ከሆነ ያለ ክትባትም አብረን መኖር የምንችልበት ሁኔታ ሊኖር ይችላል። አንዳንዴ ደግሞ ልክ እንደ ኢንፍሉዌንዛ በየአመቱ ወይም በተወሰነ ኢንተርባል የሚሰጥ ተወሰነ ክትባትን ፕሮግራም ሊኖር ይችላል። እሱ እንግዲህ ይገናል። ዶክተር አሰፋ አንድ የቆጵሮስ ሳይንቲስት ያወጡት የጥናት መረጃ ባለፈው ቅዳሜ ይፋ ተደርገዋል። በዓለም ዙሪያ የሳይንቲስቶችንም ቀልብ ገዝተዋል። ለመሆኑ ይሄ በወረርሽኙ አካሄድ ላይ ምን አይነት አንድምታ ይኖረው ይሆን? የቱንስ ያህል የተለመደ ነው? አዎ እንግዲህ የአሁኑ አዲሱ ዝርያ መጀመሪያ ምናልባት የላቦራቶሪ ኮንታሚኔሽን ሊሆን ይችላል ላቦራቶሪ ውስጥ የተደረገ እስጠት ሊሆን ይችላል ጄኔቲክ ሲኮንስ ሲሰራ የሚል ነበረ አሁን ግን ከሆስፒታል ከመጡ ሰዎች ከተወሰዱ ሳምፕል ላይ ስለሆነ አንድ ቦታ ላይ መሰብሰብም ስላለው ሌላ አገርም ተልኮ ሲኮንሱ ለየት ያለ ነው የሚለው ነው አሁን በመዛኝ ሁኔታ ተቀባይነት ያለው ነገር ግን ሁልጊዜም ሁለት አይነት ቫይረስ በከፍተኛ ሁኔታ በሚሰራጭበት ጊዜ ለምሳሌ እንደ ዴልታ እና ኦሚክሮን ከሁለቱን የቀላቀለ ከሁለቱም ድኖችን የወሰደ ቫይረስ መፈጠሩ ምንም አስገራሚ አይደለም። እንዳወቀ ፈረንሳይም እንግዲህ ትንሽ አዲስ ዝርያም አይተናል ብለዋል። ወደፊትም ይቀጥላል። ይሄ ወይ ራሱ ቫይረሱ ወደኋላ የመሄድ ወደፊት ደግሞ ሌላ አይነት አዳፕቴሽን የማድረግ ነገር ይኖራል። ሁለት ሶስት ቫይረሶች ደግሞ አይነቶች አንዴ በፍጥነት በሚራቡበት ጊዜ የሚጠበቅ ነው። በተለይ እስካሁን በታዩት ግን ለአደጋ የሚጥል ነው ተብሎ አልተገመተም። ትንሽ ቁጥር ባለው ህመምተኛ ላይ ከሆስፒታል ከተወሰደ ሳምፕል እነዚህ ነገሮች ግን ገና አሁን አዲስ ናቸው እና ስለዚህ እየቆየ ደግሞ ማየት አለብን በየጊዜው። የአሜሪካ ድምፅ ራዲዮ ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናጋጃቸው አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና እና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ለአሁኑ በእኔ በኩል ሰላም፣ ደህና አደሩ።